ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ይህ ስልጠና በሰፊው እንዲቀጥል እየጠየቁም ያሉት እኛም ኖርማሊ ከዛም በፊት ከብዙ ተቋማት ጋር ተነጋግረን ነው ለሁለቱ ላይ ሴትም ስናደርግ ፈቃደኛ ሆነው ሪሶርስ እንትን አድርገው ሰው መድበው የተንቀሳቀሱት ጋር ነው። መጨረሻ ላይ የቀጠል ነው እንጂ ከብዙዎች ጋር ተነጋግረን ነበር። በቴክኖሎጂው መስክ የተሰማሩ ኢትዮጵያውያን ወጣቶች ባለም ገበያ ላይ ተወዳዳሪ እንዲሆኑ ለማብቃት እንደሚሰራ የተነገረለት ታርጌት ቴክኖሎጂ ኢንስቲትዩት መስራች የሆኑትን ዶክተር ፋንታውን አበራን ነው የሰማናቸው። ሙሉ ጉዳዩ በምሽቱ ይቀርባል። እኒህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። አሁን ወደ ቀዳሚው ዝግጅት እንሻገር። ከዘቤ ጋር ተያይዞ የቴክኖሎጂ ዘርፍ ላይ ያለው ፍላጎት እጅግ እየጨመረ ነው። በተለይም ህንድ፣ ቻይናና ሲንጋፑርን የመሳሰሉ ሀገራት በቴክኖሎጂ እውቀት የላቀ ወጣቶችን በማፍራትና በአለም ገበያ ላይ በመወዳደር ይታወቃሉ። ኢትዮጵያን ወጣቶችም ይህን እድል አገኝተው በአለም ገበያ ላይ ተወዳዳሪ እንዲሆኑ ለማብቃት በዚህ በዩናይትድ ስቴትስ የሚገኝ ታርጌት ቴክኖሎጂ ኢንስቲትዩት ተሰኘ ተቋም እየሰራ ይገኛል። ተቋሙ ኢትዮጵያ ውስጥ በከፍተኛ ትምህርት ደረጃ ቴክኖሎጂ የሚማሩ ተማሪዎች ከሚማሩት ተጨማሪ በያሉበት ሆነው እንዲማሩ ሁኔታዎችን አመቻችቶ እያስተማረና እያስመረቀም ይገኛል። ኤደን ገረመ የተቋሙን መሥራች ዶክተር ፋንታውን አበራንና ሌሎችን አነጋግራ ያሰናዳቸው ዘገባ በመቀጠል ይቀርባል። በዩናይትድ ስቴትስ ሜሪላንድ ግዛት የሚገኘው ታርጌትድ ቴክኖሎጂ ተቋም ከተመሰረተ ስድስት ዓመታትን አስቆጥሯል። በዓለም ላይ ከቴክኖሎጂና ከመረጃ ጋር ቅርርብና ፍላጎት በእጅጉ እየተመነደገ ባለበት በዚሁ ሰዓት በዚሁ የትምህርት ዘርፍ ለመሰልጠን ለሚፈልጉ ትምህርት በመስጠት ስራ እንዲቀጠሩ ያደርጋል። ዶክተር ፋንታውን አበራ በዩኒቨርሲቲ ኦፍ አርካንሳ የፒኤችዲ ምርምር ፌሎና የተቋሙ መስራች እንዲሁም ስራ አስፈጻሚ ናቸው። ታርጌትድ ቴክኖሎጂ ኢንስቲትዩት በፈረንጆቹ አቆጣጠር በ2016 ዓ.ም በሜሪላንድ የከፍተኛ ትምህርት ተቋምነት ከፍተኛ ትምህርት ሲባል ከሃይ ስኩል በኋላ ጆብ ኦሪየንትድ ትሬኒንግ ለመስጠት የሚያስችል ፈቃድ አግኝቶ የተመዘገበ ተቋም ነው። ማስተማሩ ስራም በተጨማሪ ደግሞ የማማከር ስራዎችን እንሰራለን። ከኮሮና ፓንደሚክ በፊት በሶስት የአሜሪካ ግዛቶች በሜሪላንድ ሲዚ ሲልቨር ስፕሪንግ፣ በጆርጂያ አትላንታ እና በኖርዝ ካሮላይና ሻርለት ብራንች ከፍተን እኛ ህብረተሰብ ባሉበት ተገኝተን ስልጠና ስንሰጥ ቆይተናል። አሁን ከፓንደሚክ ወዲህ ደግሞ በቀጥታ በኦንላይን ትሬኒንግ እንሰጣለን። ይሄ እንግዲህ በተግባራዊ የአይቲ ስልጠና የሚባለው ማለት ነው። በተለያዩ ዘርፎች ነው ስልጠናውን የምንሰጠው፣ በዴታ አናሊቲክስ፣ በክላውድ አርኪቴክቲንግ፣ በፉል ስታክ ዲቨሎፕመንት ይሄ የሶፍትዌር ዴቨሎፕመንት ነው። እንዲሁም በተለያዩ ፕሮግራሚንግ ላንጉጆች ሰፐሬትሊ፣ ለምሳሌ እንደ ፓይተን እና ሌሎችን ፕሮግራሚንግ ላንጉጆች ላይ እንደዚሁ ስልጠናዎችን እንሰጣለን። ባለፉት ስድስት ዓመታት ውስጥ በአብዛኛው ኢትዮጵያውያን የሆኑ በዚህ አሜሪካ የሚኖሩ ከአንድ ሺህ በላይ ለሚሆኑ ኢትዮጵያውያን ስልጠና ሰጥተን እዚህ ገበያ ውስጥ ገብተው በጣም ትልቅ ክፍያ የሚያስከፍል ስራ አግኝተው እየሰሩ እና እነሱም ደግሞ ተመልሰው እያገዙን ሌሎቹንም ሜንቶር እያደረጉ እየሰሩ ያሉበት ሁኔታ ነው ያለው። ታርጌትድ ቴክኖሎጂ ኢንስቲትዩት ከሰሞኑ በዚህ በዩናይትድ ስቴትስ ላስተማራቸው ተማሪዎች የምርቃት መሰናደው አድርጎ የነበረ ሲሆን ተቋሙ ከዚህ በተጨማሪም በተለየ መልኩ ኢትዮጵያ ውስጥ ካሉ ከፍተኛ የትምህርት ተቋማት ጋር ቁርኝት በመፍጠር በኢንፎርሜሽን ቴክኖሎጂ እና ኮምፒውተር ሳይንስ ዘርፍ ለሚማሩ ተማሪዎች ከትምህርታቸው ተጓዳኝ የሚያስኬዱት ነጻ የትምህርት እድል ፈጥሮ እየሰራ ይገኛል። ይህን ኢኒሽቲቭ ላለፉት ሶስት አራት ዓመታት ከተለያዩ ተቋማት ጋር ሰርተናል። በተለይ በቅርብ ጊዜ ባለፈው አመት በ2021 በፈረንጆቹ አቆጣጠር ከባህር ዳር ዩኒቨርሲቲ እና ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር በቀጥታ ከዚህ ሆነን ያሰለጠናቸው ከመቶ ሀምሳ በላይ ተማሪዎች ሄዶ ሄዶ የተማሪ ቁጥር እያነሰ ቢሄድም፣ ፕሮግራም ነድፈን ቀጥታ ስልጠና ሰጥተን አሁን እዛ የተማሩት ተማሪዎች በሙሉ የጨረሱት ገበያ ላይ እንኳ ሄዶ ለመወዳደር እጅግ በጣም ተወዳዳሪ እንዳደረጋቸው እና በቀጥታ ወደ ገበያው ሊተረጎም የሚችል ብቃት እንዳገኙ በኩራት እየተናገሩ ነው ያሉት። ይሄ ስልጠና በሰፊው እንዲቀጥል እየጠየቁ ነው ያሉት። እኛም ኖርማሌ ከዛም በፊት ከብዙ ተቋማት ጋር ተነጋግረን ነው እንደ ሁለቱ ላይ ሴትል ስናደርግ ፈቃደኛ ሆነው ሪሶርስ እንትን አድርገው ሰው መድበው የተንቀሳቀሱት ጋር ነው መጨረሻ ላይ የቀጠል ነው እንጂ ከብዙዎች ጋር ተነጋግረን ነበር። ከዛ ወዲያውኑ ከሌሎቹም ጥያቄዎች እየመጡልን ነው። በጣም በደስታ እየሰራን ያለነው ፕሮግራም ነው ይሄ። ቅድስት ዘሪሁን የአዲስ አበባ ሳይንስና ቴክኖሎጂ ተቋም የአምስተኛ ዓመት የኮምፒውተር ሳይንስ ተማሪ ስትሆን በታርጌትድ የሚሰጠውን ስልጠና ካጠናቀቁ አርባ ተማሪዎች መካከል አንዷ ናት። ትምህርቱ ለስድስት ወራት የተከታተለው ነበረ እና በጣም ደስ የሚል የትምህርት ጊዜ ነበረን። አስተማሪዎች በጣም ደስ የሚሉ ናቸው ትምህርትን የሚያስረዱበት ወይ እኛ ትምህርትን በቀላሉ እንድንረዳ ውስትሎናል እና ከኖርማል ገጽ ለገጽ ትምህርት የሚለየው አንደኛ ካለንበት ወዴትም መሄድ ሳይጠበቅብን ትምህርታችንን በኦንላይን መማር እንችላለን እና አስተማሪዎችንን በቀላሉ ማግኘት እንችላለን ማለት ነው። በጣም እንደውም ከገረመኝ ነገር አንዱ እኛ የሆነ የከበደ ነገር ቢኖር አስተማሪዎቻችን በቴቪ ላይ ገብተው እኛ የከበደን ነገር ማሳየት ይችላሉ፣ ማገዝ ይችላሉ። ሁለተኛ ደግሞ መከለስ ያለብንንም ነገር መልሰን ለማየት እንደስል ያቸውናል ማለት ነው። ሌላ ትልቅ የተማርኩበት ነገር ቢኖር በደንብ ወደ ፕሮግራም ውስጥ እንደገባ አስችለኛል የባህር ዳር የቴክኖሎጂ ኢንስቲትዩት መምህር የሆኑት ወንድሙ ባየህ በስልጠናው እጅግ ብዙ ወጣቶች መሳተፋቸውን ነገር ግን የምርቃት ሰርቲፊኬቱ የተሰጠው በተግባር ስራውን ላጠናቀቁት ብቻ መሆኑን ገልጸው ይህ ስልጠና በተግባር የታገዘ በመሆኑ ዓለም አቀፍ ተወዳዳሪነትን ለመፍጠር የሚያግዝ ነው ያሉ ሲሆን ስለ ስልጠናው ሂደት እንዲህ ያስረዳሉ። በመጀመሪያ በጣም ብዙ ሰው ፈላጊ ነበረ አጠቃላይ አዲስ አበባ ሳይንስና ቴክኖሎጂ እና ያው ይሄን እድል ተጠቃሚ የነበሩት አዲስ አበባ ሳይንስ ቴክኖሎጂ ኤንድ ሰራውንዲንግ ያሉት እና ባህር ዳር ዩኒቨርሲቲ ኤንድ ሰራውንዲንግ ያሉትን ነበረ። ያው ብዙ ተማሪ ተመዝግበው ከዛ ግን አሴፕትድ የተደረጉ ወደ ሶስት መቶ ተማሪዎች ነበሩ ማለት ነው። ያው ስታፎችም አጠቃለው ያው በነበረበት እዛን ጊዜ ያው ትሬኒንጉ በምንወስድበት ጊዜ ግን ያው የተለያዩ ሀገራዊ አለም አቀፋዊ ችግሮችን ስለነበሩ ከጊዜ ወደ ጊዜ የተማሪዎችን መቀነስ ታይቶ ነበር። መጨረሻ ላይ የተመረቁት ሙሉ ኮርሱን አጠናቀው እስከተሰጣቸው ፕሮጀክት በደንብ አድርገው ሰርተው የተመረቁት ያው አስራ ሰባት አካባቢ ናቸው። ሰርቲፋይድ የሆኑትን ማለት ነው። የተሰጣቸውን ፕሮጀክት ተከታትለው የጨረሱ ማለት ነው ያው ትምህርቱ ተከታትለዋል ግን የተሰጣቸው የመጨረሻ ፕሮጀክት አለመስራታቸው በዚህም ቴንድ አድርገናቸዋል። ከዩኒቨርሲቲዎች በተጨማሪም በክብርት ፕሬዚዳንት ሳህለ ወርቅ ዘውዴ የተጀመረውን የሴት ተማሪዎችን የማብቃት መርሃ ግብር ላይ የሚሳተፉ ተማሪዎችን ጨምሮ ሌሎችንም እንደሚያሰለጥኑ የታርጌትድ ቴክኖሎጂ ኢንስቲትዩት ምስራች ዶክተር ፋንታሁን ይናገራሉ። ይሁንና በተለያዩ ዩኒቨርሲቲዎች እጅግ ብዙዎች ተመዝግበው መርሃ ግብሩን ጥቂቶች ብቻ ሊያጠናቅቁ የቻሉበትን ምክንያትም እንዲህ ያስረዳሉ። አሁን በቅርብ ጊዜ ስልጠናውን የጨረሱ ወደ አምስት የሚጠጉ ተማሪዎች አሉ። ከዛ ውስጥ እንግዲህ ይሄ በተለያዩ ውስጥ ካደረግናቸው ውስጥ በብዙ መቶዎች ለሚቆጠሩ ተማሪዎች ቀጥታ ትሬኒንግ ሰጥተናል። የምንሰጠው ትሬኒንግ ትልቁ ፋይዳው ምንድን ነው? አንደኛ ኢትዮጵያ በጣም ብዙ ወጣቶች ናቸው ያሉት። በተለይ በአሁኑ ወቅት ደግሞ ከፍተኛ የትምህርት ተቋማት ሀገር እንዲያው በፈተና ላይ ባለችበት በዚህ ወቅት ተቋማቶቹም የሚሰጡት የትምህርት ጥራት ላይ ኮምፕሮማይስ ችግሮች ይታያሉ። አንዳንዴ የዓመት የሁለት ዓመት ትምህርት በአንድ ዓመት መጨረስ የሚገደዱበት በዓለም አቀፍም በአገር አቀፍም ደረጃ ባሉ ችግሮች ምክንያት ስላሉ ክፍተቶች በብዛት ይታያሉ። የትምህርት ጥራት በጣም የመጓደል ነገር ይታያል። ይህንን እኛው ተጋግዘን እኛው ከዛ የበቀልን ጥሩ ባለሙያዎች የሆንን እድሉን ያገኘን እኛ ሰዎች ደግሞ ያንን ክፍተት አይተን የመሙላት ብዙ ኃላፊነት አለብን። ያ በጣም ብዙ ተግዳሮት ነው የሚባለው አሉ። እንዲያው ከችግር አንጻር ካነሳ ነው፣ እስቲ ከፖዚቲቭ ነገር ልጀምር። አንደኛ ተማሪዎቹ በጣም ኤገር ናቸው፣ በጣም በጉጉት ነው የሚማሩት። በጣም ፍላጎት አላቸው። ሪሶርስ ይጎላቸዋል ሪሶርስ ተማሪዎቹ የራሳቸው ላፕቶፕ የላቸው አብዛኞቹ። ስለዚህ በዩኒቨርሲቲዎቹ የኮምፒውተር ላቦራቶሪ ውስጥ ሄደው ነው የሚሰሩት። ያ ደግሞ ይያዛል ብዙ ጊዜ። ከተቋማቱ ጋር ያደረግናቸው ንግግሮችን ዋናው ዓላማ እንደዚህ አይነት ላቦራቶሪዎችን ለእንደዚህ አይነት ፕሮግራም እስቲ እንትን አድርጉላቸው ሌሎቹ እንዳይጠቀሙ ለዛ ወቅት እስቲ ዝጉላቸው የሚል ነው ማድረግ አይችሉም። ምክንያቱም በተለያየ ፕሮግራም ክላሶችን ይያዙ ይሆናሉ። ይሄ አንዱ ፈተና ነው። ኢንተርኔት እያው እጅግ በጣም ይቆራረጣል። ያ ትልቅ ፈተና ነው። ባለፉት ሁለት ዓመታት ደግሞ ያየ ነው። ተማሪዎቹ የሚወስዷቸው የክላስ ኮርሶች በአጭር በአጭር ጊዜ መጨረስ ስላለባቸው ብዙ ጊዜ ፈተና ይበዛባቸዋል ያ ትልቅ ትልቅ ፈተና ነው የነበረው ወደ እንዳው ከፖዚቲቭ አንጻር እንዳው የበለጠ ከውጤቱም እና ከተማሪዎቹም ጉጉት ደግሞ ተነስተን ስናወራ ልጆቹ እጅግ በጣም ታሊንትድ ናቸው ወጣት ናቸው ጉጉት አላቸው የመማር ፍላጎት አላቸው ነገን የተሻለ ቀን ለማድረግ ፍላጎት አላቸው ክፍተቱም ይታያቸዋል የእኛን ጥረትና ለማገዝ የምናደርገውን ስራም በጣም አፕሬት ያደርጋሉ እና በጣም ብዙ ፖዚቲቭ ነገር አለ። በዓለም ላይ ህንድ፣ ቻይና እና ሲንጋፖርን የመሳሰሉ ሀገራት በቴክኖሎጂ ብቁና ተወዳዳሪ የሆኑ ወጣቶችን በማፍራትና ከያሉበት ሆኖ ዓለም አቀፍ ስራዎች ላይ እንዲሳተፉ በማድረግ እውቅናን አትርፈዋል። በባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት መምህር የሆኑት አቶ ወንድም ባየ ይሄ ስልጠና የስራ እድል እየፈጠረ መሆኑን ገልጸው የተለያዩ በውጭ ሀገራት ያሉ ባለሙያዎችም የታርጌትድ ቴክኖሎጂን አርአያ ሊከተሉ ይገባል ይገባል፣ ይላሉ። የተቋሙ መስራችና ስራ አስፈጻሚ ዶክተር ፋንታሁን ተቋማቸው የጀመረው የነፃ የትምህርት እድል ከተጨማሪ ክልሎችና ከፍተኛ የትምህርት ተቋማት ጋር በመቀናጀት ለማስቀጠል እቅድ እንዳላቸው አስታውቀዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ከአሜሪካ ድምፅ እየተላለፈ ያለው ጋቢና ቪኦኤ ይቀጥላል። አብራችሁን ስለሆናችሁ በእጅጉ አመሰግናለን። ወደ ቀጣዩ ዝግጅት እንሻገር። ኢትዮጵያ ፊልሞችን በአንክሮ ሲከታተል ለቆየ ተስፋዬ እንደማያገኝ የሚለው ስም አዲስ አይሆንበትም። ስራት ፊልምና ጥቁር ሰው የሙዚቃ ቪዲዮችን ጨምሮ በማይረሱ ፊልሞች ላይ በሚያሳየው ልዩ ጥበብን የሚጠይቅ የስነ ገጽ ወይም ሜካፕ ስራ ይታወቃል። የፊልም ገጽ አሰናጅ ወይም አርት ዳይሬክተር ሆኖም ሰርተዋል። ከቅርብ ዓመታት ወዲህ መኖሪያውን በዩናይትድ ስቴትስ ያደረገው ተስፋዬ ከሰሞኑ ደግሞ በወጥ የስዕል ስራዎቹ ብቅ ብሏል። ከሰሞኑ በቨርጂኒያ ግዛት አሌክሳንድሪያ ከተማ ከሌሎች የሥነ ጥበብና የፊልም ባለሙያዎች ጋር ሆነው ባሰናዱት ልዩ ፌስቲቫል ላይ አግኝተነዋል። የተወሰኑ ጥያቄዎችን አንስተንለታል። አስቀድሞ የአሁኑ አውደ ርዕይ እንዴት እንደተዘጋጀ ይነግረናል። በመጀመሪያ ለማዘጋጀት የፈለግንበት ዋና ምክንያት እንደሚታወቀው በአሌክዛንድሪያ ውስጥ ሲቲ ውስጥ ብዙ የኢትዮጵያን ኮሚኒቲ አለ ግን ያንን ኮሚኒቲ እንደዚህ የስዕል አውደሪ የሚያይበት አጋጣሚ አልተፈጠረምና ሁልጊዜ እናወራለ፣ ለምን አይፈጠርም? እንደዚሁም እግረ መንገድ ለምን ፊልማችንን አናሳይም? የሚል ነገር ሁልጊዜ እናወራ ነበርና ሰው ተነጋግረን ከአሌክዛንድሪያ ካውንቲ ጋር ወርተን እነሱም ፈቃደኛ ሆነው ጓደኞቼን በዚህ ስዕል የሚሰሩትን ልጆች ጠየኳቸው። እነሱም በጣም ደስተኞች ሆኑ። ሰው እዚህ አሁን በፓትሪክ ሄነሪ ሪክሬሽን ሴንተር ዝግጅቱን ለማዘጋጀት በቃ ማለት ነው። እንግዲህ ተስፋዬ ሀገር ቤት በነበርክበት ጊዜ በፊልም ጥበብ በነበረ አስተዋጽኦ ትታወቃለህ። አሁን ደግሞ እዚህ ብዙም ቦታ ያልታዩ የስዕል ስራዎችን ነው ያቀረብከው። ሀገር ቤት ሆኖ መሰል ስራዎችን ማዘጋጀትና እዚህ ደግሞ በስደት ሀገር ሆኖ እንደዚህ ያለውን ዝግጅት ማዘጋጀት ያለው ልዩነት ምንድን ነው? ፈተናው ምንድን ነው? እዚህ ሀገር የስዕል ስራ መስራቱ እጅግ በጣም ደስ የሚል ነገር ነው። ምክንያቱም ኦንሊ ሀገር የሚናፍቀን ሀገርህን ብቻ ሆነ ከካንቫስ ጋር እየቆዘምክ እየሰራህ ሀገር ላይ እንደመኖር ማለት ነው። እውነት ለመናገር ለእኔ ስፔሻሊ መድኃኒት ነበር የሆነኝ በጣም ብዙ ጊዜ ናጠፋ ነበር ስዕል ላይ ከሀገር ቤት እንደመጣው በኦንሊ እሱ ነገር ነበር፣ እድሌ ነበረ። ማዘጋጀትና ማቅረብ ግን ብዙ ጊዜ ሰዓሊዎቹ ስዕል ያቀርባሉ፣ ብዙ ሰው አይገኝላቸውም። ሀገር ቤት ደግሞ እንደምታውቀው በጣም ብዙ ስዕል የሚያደንቅ አለ፣ ስዕል ተመልክቶ አስተያየት የሚሰጥ ሰው አለ። እሱን ተናፍቀዋል፣ ሰው እሱ እዚህ በደንብ የለም ነበር። አሁን ግን እንደምታየው ሰው በብዛት መቶልናል፣ እግዚአብሔር ይመስገን። ለሰዓሊ እና ለአርቲስት ደግሞ ትልቁ ነገር መታየቱ ነው። ሰው ሁሉም አርቲስቶች የተለያየ አይነት የስዕል ድርሰትና ስታይል ነው ይዞ የመጣው። የእኔም ስዕል ስፔሻሊ በኢትዮጵያ ካልቸር ላይ የሚያተኩር ህብረተሰቦች ላይ፣ ባህሎች ላይ፣ እንደዚሁም ደግሞ አንድ ስዕል ያለ እዚህ ጋ በታዋቂ ገጣሚ ባለምሳይ ወዳጆ ዙሪያ ያለ አንድ ስዕል አለ። እንደዚሁ ሃይማኖት ላይ ያሉ ስራዎች አሉ። እንግዲህ በተለያየ ርዕስ ነው፣ አንድ አይነት ቲም አይደለም ይዤ የመጣሁት እኔ። ሌሎች ማርስቶች ተመሳሳይ ስታይል ግን የተለያየ ርዕስ ይዘው ነው የመጡትና አይንክ ሰው እንጆ እያደረገው ያለ ይመስለኛል። ከነሳ ነው ይቀር የተለያዩ ታዋቂ ሰዎችን የሚዘክር አይነት ስዕሎችን አይተናል። ያ ማድረግ የፈለክበት ምክንያት ምንድን ነው? ብዙ ሰዓሊያን የየራሳቸው የስዕል ፍላጎትና የስዕል አቅጣጫ ቢኖራቸውም አንተ በግጥሙም በጋዜጠኝነቱም በተለያየ ሁኔታ ውስጥ ትልቅ ስም ያላቸውን ሰዎች መዘከር መርጠሃል። ያ ለምንድን ነው የምሆንበት ምክንያት ምርጥ እውነቱን ለመናገር ምንድን ነው እጅግ በስራቸው እደነቃለሁ። እኔ እውነት ለመናገርና እንዴት ሰርተውታል ይህንን ነገር እላለሁ። በቃ አስደንቀኛል። ያንን እኔ የተጋባብኝን ደስታ ለእነሱ ሰርቼ የሰጥቻቸው ማስደሰት የዚህን ያክል በትንሹ ገብታችሁኛል እላል ወይል እንደ ልቤ ውስጥ አልሰራቸውም። ግን ብዙ ጊዜ ከነሱ ማገኘው ውጤት ስራቸውን ስራዬን የሰራሁትን ይሰጣቸው? አንዳንዶቹ ያለቅሳሉ። በደንብ አግኝተህን አሉ ውስጣችንን ይላሉ። ሰው ለእኔ ትልቁ ነገሬ ምንድን ነው? ያንን አርቲስት አፕሪሽት የማደረግበት የማደንቅበት፣ አክብሮቴን የምገልጽበት ሚዲየም ነው። እግረ መንገዱ እና ቢያንስ ከዛ አርቲስት ጋር ወይንም ከዛ የስነ ጥበብ ሰው ጋዜጠኛ ጋር አብሬ ከራሴ ካንቫስ ጋር ትንሽ የማወራበት ጊዜ ነው። ናየው እንደምታውቀው የሚፈጀው ጊዜ ያለ ስዕሉ ለመስራት እያንዳንዷን ብሮስስትሮ ከአብር የሆነ ከዛ አርቲስት ጋር ማለት ነው። ሰው ለአክብሮት የማደርገው ነገር ነው። ተስፋዬ ኢትዮጵያ ውስጥ ከነበረ አበርክቶት በኋላ ወደዚህ ወደ ዩናይትድ ስቴትስ ከመጣህ በኋላ ከመገናኛ ብዙኃን አይን ትንሽ ራቅ ብለን የቆየኸው ዛሬ ይመስለኛል እንደዚህ በይፋ በስራዎችህ ብቅ ያልከው። ይሄ እንግዲህ በምናውቅህ አንተ በምትታወቅበት የኪነ ጥበብ ዘርፍ ዳግም የመንቀሳቀሻ መነሻ ወይም ጅማሬ ነው ማለት እንችላለን? እውነት ነው። አገር ቤት እያለሁ ብዙ ጊዜ የምሰራው የፊልም ኢንዱስትሪ ውስጥ ነበረ። አሁንም እዚህ በምኖርበት አገር አሁን ፊልም ስራዎችን ለመስራት ከጓደኞች ጋር ሆኜ ለም ጥረት እያደረኩ ነው። ልክ እንደ ስዕል አይደለም፣ ፊልም በግሩፕ ሆኖ አብሮ መስራት ይጠይቃል። እዚህ ሀገር ደግሞ ያለው ስኬጁል ሰዎች ጋር አብሮ በህብረት መስራት እንደ አገር ቤት አይደለም። አገር ቤት መስዋዕትነት ከፍለ ምንም ነገር ልታደርግ ትችላለ። እዚህ ትንሽ ቻሌንጁ ጠንከር ያለ ነው። ግን አሁን ላይ ግን ያንንም የፊልሙን ነገር ለማስቀጠል ፕላን እያደረግና ፕሮሰስ ላይ ነው ያለ ነው። የጀመርናቸው ነገሮች አሉ። ግን ይሄኛው ዳይሬክሽን ደግሞ የሚቆም አይደለም። እጅግ ራሴን አግኝቼዋለሁ፣ ወድጄዋለሁ በጣም። እዚህ ሀገር በአሌክዛንድሪያና እንዲሁም በተለያዩ ስቴቶች ቤተክርስቲያኖችን ፔይንት እያደረግኩ ነው ያለሁት እና እንደውም ራሴን በዚህኛው መንገድ ያገኘሁት ይመስለኛል። ደስታ ፈጥሮልኛል ግን ፊልሙም የሚቆም ነገር አይደለም። በጣም አመሰግናለሁ ተስፋዬ፣ በድጋሚ ስላገኘው ደስ ብሎኛል። በአድማጮቻችን በተመልካቾች ስም ደግሞ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። አሁን ደግሞ ወደ አፍሪካዊት ሀገር ካሜሩን እናቀናለን። በግጭት ሲታመስ በከረሙ የካሜሩን ምዕራብ ክፍል ተዘግተው የተከረሙ ትምህርት ቤቶች መከፈት እንደጀመሩ ተሰምተዋል። እንግዱ ወልዴ የዚህን ዘገባ ዝርዝር ያቀርበዋል። የጸጥታ ሁኔታዎች በመሻሻላቸው በምዕራብ ካሜሩን የተገንጣይ ቡድኖች ማስፈራሪያን ተከትሎ ለአምስት ዓመታት ተዘግተው የነበሩ ትምህርት ቤቶች በአዲሱ የትምህርት ዘመን እንደገና እንደሚከፈቱ የሀገሪቱ የትምህርት ባለስልጣናት በመግለጽ ላይ ናቸው። ተቺዎች እንደሚሉት ግን ባለስልጣናቱ ተመሳሳይ ነገር ባለፈው ዓመት ተናግረው አማጽያኑ ካጠቁ በኋላ ትምህርት ቤቶቹ መልሰው ተዘግተዋል። አማጽያኑ እንደገና በሚከፈቱት ትምህርት ቤቶች ላይ ዛቻ እያሰሙ ነው። ባለስልጣናት ግን ደህንነታቸው የተጠበቀ እንደሆነ ለተማሪዎች ወላጆችና መምህራን ማስተማመኛ በመስጠት ላይ ናቸው። ሞኪ ኤድዊን ኪንዘካ ከያውንዴ እንደዘገበው የካሜሮኑ የመከላከያ ሚኒስትር ቤቲ ጆሴፍ አሶሞ እና የጸጥታ ባለስልጣናት ዛሬ ተሰብስበው በመጪው ሰኞ ትምህርት ቤቶች ከመከፈታቸው በፊት በምዕራብ የሀገሪቱ ግዛቶች ያለውን የጸጥታ ሁኔታ ገምግመዋል። አሶሞ ለመምህራንና ተማሪዎች እንዳረጋገጡት በሚከፈቱት ትምህርት ቤቶች ያለው ደህንነት በመንግስት ወታደሮች ጥበቃ ይደረግለታል። ግዋንግ ሮላንድ ዩቨን በሰሜን ምዕራብ ክልል የሚገኙ የሁለተኛ ደረጃ ትምህርት ቤቶች ኃላፊ ናቸው። እርሳቸው እንደሚሉት በመቶ የሚቆጠሩ አስተማሪዎች ወደ የተመደቡበት ትምህርት ቤት ገና ሪፖርት አላደረጉም። ሁሉም የትምህርት ቤቶቹ ኃላፊዎችና መምህራን ትምህርት ቤቶቹ በሚገኙበት አካባቢ እንዲገኙ እንጠብቃለን። አሁን አስቸጋሪ የደህንነት ችግር ያለበት አካባቢ ካለ ርዕሰ መምህራኑ ወይም አስተማሪዎቹ አይደለም የሚነግሩን፣ ምክንያቱም ሁላችንም በአካል በቦታው ላይ ስለሆንን እየሆነ ያለውን ማየት እንችላለን። ተባባሪዎቼን ርዕሰ መምህራኑን፣ እንዲሁም አስተማሪዎችን ሁሌም እንደምላቸው ማንኛውም ችግር ካለ አስፈላጊው እርምጃ እንዲወሰድ ወዲያው ሪፖርት እንዲያደርጉ ነው። እንግሊዝኛ ተናጋሪ በሆነው የካሜሩን ሰሜን ምዕራብ አገረ ገዢ የሆኑት በርናርድ ኦካሊያ ቢላይ እንዳሉት መንግስት ሰላም በሰፈንባቸው አካባቢዎች ያሉትን ትምህርት ቤቶች ለመክፈት ወስኗል። ልጆቻቸውን ከትምህርት ቤት አውጥተው የነበሩ ሰዎች እንዲመልሷቸውና መሰረታዊ የሰብአዊ መብት የሆነውን ትምህርት ልጆቻቸው እንዲያገኙ ተማጽነዋል። ሁኔታ ሰዎች በቁጥጥር ስር ናቸው ማለት ራቅ ወዳለ ቦታ የሚገኙትን እያንዳንዱን ጠመንጃዎች ተረክበናል ማለት አይደለም። ሩቅ ያሉት ሽፍቶች ናቸው። ሁሉም ዕለታዊ እንቅስቃሴዎች እንደገና ተጀምረዋል። ሰዎች በነጻነት እየተንቀሳቀሱ ነው። ነገር ግን በምዕራብ አውራጃም ሆነ በሌሎች የካሜሩን አካባቢዎች ያሉ ትምህርት ቤቶቻችን እንደገና እንዲከፈቱ ንቁ ሆነን ከመንግስት ጎን መቆም አለብን። ካፖ ዳንኤል ደግሞ ከተገንጣዮቹ አንዱ የሆነው አምባዞኒያ ኃይሎች የተሰኘው ተገንጣይ ቡድን ምክትል መሪ ናቸው። እንግሊዝኛ ተናጋሪ በሆነው የምዕራብ ክልል የመንግስት ባለስልጣናት ትምህርት ቤቶችን እንዲከፍቱ አንፈቅድም ብለዋል። በካሜሩን የሚገኙ ሁሉም የመንግስት ትምህርት ቤቶች ታግደዋል። የሚከፈቱ ትምህርት ቤቶች እኛ ባስቀመጥ ነው መመሪያ መሰረት ነው የሚከፈቱት። ከመመሪያዎቹ ጥቂቶቹም ተማሪዎች ዩኒፎርም መልበስ የለባቸውም፣ የካሜሩንን የህዝብ መዝሙር መዘመር የለባቸውም፣ እንዲሁም ስርዓተ ትምህርቱ የሪዮት ዓለም አስተሳሰባችንን የያዘ መሆን አለበት። ዳንኤል እንደሚሉት በተገንጣዮቹ የተፈቀደላቸውና በማህበረሰቡ የተመሰረቱ ትምህርት ቤቶች ብቻ ናቸው እንዲከፈቱ የሚፈቀድላቸው። መንግስት ግን እነዚህን በማህበረሰቡ የተመሰረቱ የተባሉትና ኦፊሳላዊውን የትምህርት ምራ ግብርና ስርዓተ ትምህርት የማይከተሉ ትምህርት ቤቶች እንዲዘጉ ለሰራዊቱ ትዕዛዝ አስተላልፏል። አብዛኛ ቁጥር ባላቸውና ፈረንሳይኛ ተናጋሪ በሆኑ ካሜሮናውያን ለአመታት መገለል ደርሶብናል በሚል በምዕራብ ካሜሩን የሚገኙ ተገንጣዮች ከእንደ አውሮፓያን አቆጣጠር 2016 ጀምሮ አመጽ በማካሄድ ላይ ናቸው። በእንደ አውሮፓያን አቆጣጠር 2017 ተዋጊዎቹ ትምህርት ቤቶችን ዘግተው ወደ ውትድርና ማሰልጠኛ ተቋም ሲቀይሩ ፍጥጫው ወደ ትጥቅ ግጭት ተቀይሯል። በተባበሩት መንግስታት ድርጅት መሰረት ግጭቱ የ3300 ሰዎችን ህይወት ሲቀጥፍ ከግማሽ ሚሊዮን በላይ የሚሆኑትን አፈናቅሏል። ወልዴ እናመሰግናለን። አሁን በመቀጠል ደግሞ ወደ ሌላኛው አፍሪካዊት ሀገር ኬንያ እናቀናለን። አንድ በቅርቡ የወጣ የሁማን ራይትስ ዋች ሪፖርት ከሶስት የአፍሪካ ሀገራት ባንዱ ለእርግዝና የተጋለጡ ታዳጊ ሴቶች ትምህርታቸውን እንዳይቀጥሉ የህግ ማዕቀፍ ጫና እየተደረገባቸው እንደሆነ አስታውቋል። መሐመድ ዮሴፍ ከናይሮቢ ላከውን ደረጀ ደስታ ያሰማናል። የሰብአዊ መብቶች ተሟጋች ትናንት ባወጣው ሪፖርት የወጣት እናት ሴቶችን ትምህርት፣ የጾታ እኩልነትና የስነ ተዋልዶ ጤና የሚወስኑ ወደ አንድ መቶ የሚደርሱ ህጎችን መመርመሩን አስታውቋል። አዲ ራድሃ ክሪሽና በቡድኑ የህጻናት መብቶች ክፍል ውስጥ የሚሰሩ ናቸው። አንዳንዶቹ የአፍሪካ ህጎች ወጣት እናቶችን ከትምህርት ቤት እንዲወጡ ይገፏቸዋል ይላሉ። መንግስት የወጣት ሴቶችን የትምህርት መብት እንዴት እንደማያከብር እና በወደፊት ተስፋቸው ላይ በሩን እንዴት አድርጎ ከርችሞ እንደሚዘጋ ማሰቡ ያስደነግጣል። እነዚህ ከትምህርት ችሎታቸውም ሆነ ፍላጎታቸው ጋር ባልተገናኘ መልኩ መሰረታዊ መብታቸውን የተነፈጉ መንግስት የማይደግፋቸው ተማሪዎች ናቸው። አጥኚዎቹ እንደሚሉት ቢያንስ አስር የአፍሪካ አገሮች አዋቂዎቹ ልጃገረዶች ነፍሰ ጡር እናት በሚሆኑበት ጊዜ ትምህርታቸውን እንዲጠበቅ የሚከላከሉበት ሕግም ሆነ መንገድ የላቸውም። ብዙዎቹ አገሮች ሱዳንን ጨምሮ ከጋብቻ ውጪ የግብረ ስጋ ግንኙነት በሚመሰርቱ ልጃገረዶች ላይ ቅጣት ያስተላልፋሉ። ካረገዙ በኋላ ወደ ትምህርት ቤት የሚሄዱ ወጣት ሴቶች ሁኔታቸው ለቅጣት ያጋልጣቸዋል ሃኒባል ዋኢፎ የአፍሪካ ጠበቆች ማህበር መሪ ናቸው ወጣቶቹ እናቶች በትምህርታቸው እንዳይገፉበት ባህላዊ ልማድ በአብዛኛው ጥፋተኛ እንደሚያደርጋቸው ይናገራሉ ጉዳዩ መታየት ያለበት ከቤተሰብ ማህበረሰብና ህብረተሰቡ አንጻር ነው። ሰዎች ወደ ትምህርት ቤት ተመልሰው እንዳይሄዱ የሚያግድ ሕግ ያለ አይመስለኝም። የአፍሪካ ወጣት ሴቶች ወደ ትምህርት ቤት እንዲመለሱ ስራዬ ብለን ማበረታታት ያለብን ይመስለኛል። በወጣትነት ማርገዝ ማለት ትምህርት ቤት መሄድ ማቆም ማለት ወይም የመደበኛ ትምህርትን ማቋረጥ ማለት አለመሆኑን ሆን ብለን በንቃት ለማስተማር ዘመቻ ማካሄድ ይኖርብናል። ወጣት እናቶች ወደ ትምህርት ቤት መመለስ አይችሉም የሚሉ ህጎች ካሉ ስለ እነሱ ማወቅ እነሱ ላይ መስራት ይገባናል። በአዎንታዊ መልኩ ደግሞ 38 የአፍሪካ አገሮች የነፍሰ ጡር እና የወጣት እናቶችን የትምህርት መብት የሚያስጠብቁ ህጎች እንዳሏቸው ራድሃ ክሪሽና ይናገራሉ። ህጎቹ ከሌሏቸው ወይም የአድሏዊ እርምጃዎችን ከሚወስዱ ሀገሮች በላይ ብዙዎች አገሮች አዎንታዊ የህግ ማዕቀፎች አሏቸው። መምህራን አዎንታዊ ህጎች መኖራቸውን ባለማወቃቸው ወይም ወላጆች ጥሩ ምሳሌ መሆናቸውን ባለመገንዘባቸው ልጆች ከትምህርት ገበታ ሲነጠሉ እየተመለከትን ነው። በመላው አፍሪካ ያሉ ሀገሮች አዎንታዊ ልምዶች ካሉባቸው ከጎረቤቶቻቸው የተማሩ ወጣቶች ሴቶች በእርግዝናቸውም ሆነ በእናትነታቸው የትምህርት እድል እንዲኖራቸው የሚያረጋግጡበትን ጠቃሚ መመሪያዎች እያወጡ ነው። የሰብአዊ መብት ተሟጋቾች እንደዚህ ያሉ ህጎች የሌሉባቸውን አገሮች ባለስልጣናት የሴቶችን የትምህርት መብት የሚያረጋግጡ ማዕቀፎችን እንዲያወጡ እያሳስቧቸው ነው። ህግና ፖሊሲ ያላቸው አገሮችም ራሳቸው ቢሆኑ ህጎቹንና መመሪያዎቹን ተፈጻሚ በማድረግ ወጣት እናቶችና ልጆቻቸው ተጠቃሚ እንዲሆኑ ተሟጋቾቹ ቡድኖች እ እያበረታቱ መሆኑን ተመልክተዋል። ሁለቱን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታ መሰይም በድምፅና በምስል መንድስ ኖ ደግሞ ኤልያስ አስማረ ከወንዶስ አብረናችሁ ነበር። የነገሰ በለን መልካም ምሽት